ኢትዮጵያ ውስጥ በኦሮሚያ እና በሶማሌ ክልል ተወላጆች መካከል ሲካሄድ የቆየው ግጭት አላቆመም። ከሁለቱም በኩል ብዙ ሰዎች እንደሞቱና በብዙ መቶዎች የሚቆጠሩ ቤቶች እንደተቃጠሉ ታውቋል። ባለፈው አርብ በምዕራብ ሀረርጌ 150 የሚሆኑ በኦሮሚያ የሚኖሩ ሶማሊ ሲቪሎች እንደተገደሉ፣ 65 የሚሆኑት ሴቶች ልጆችና አረጋውያን ተገድለው የተፈጸመውን ወንጀል እንዳይታወቅ በድብቅ ተቀብረው እንደተገኙ የኦጋድን ብሔራዊ ነጻነት ግንባር ባወጣው መግለጫ ገልጿል። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በሰጡት መግለጫም ጠቁመዋል። በጨለንቆም ብዙ ሰዎች በፌዴራል ፖሊስ እንደተገደሉ ታውቋል። ብሔር ተኮር ግጭቱ ባልተለመደ መልኩ በዩኒቨርሲቲ ተማሪዎች መካከል ተነስቶ፣ በአድግራት ዩኒቨርሲቲ በተነሳ ጠብ አንድ የምዕራብ ጎጃም ተማሪ እንደተገደለ ታውቋል። ይህ የሆነው የትግራይ ኳስ ተጫዋቾች ወልዲያ ለውድድር ሲሄዱ ጥቃትና ጠላታዊ ተግባር ገጥሟቸው ወደ መጡበት ከተመለሱ በኋላ ነው። ከዚያም የወልዲያ ተማሪዎች በትግራይ ተወላጆች ላይ ተነስተው ግጭቶች እንደተካሄዱና አንዱን የትግራይ ተማሪ ከመስኮት ወርውረውት እግሩ እንደተሰበረና እዛ መኖር ስላልቻልን ይዘነው ወደ መቀለ አምጥተን እየታከመ ነው ብለውናል። በወለጋ ዩኒቨርሲቲ ሻምቡ ካምፓስ ደግሞ ሁለት የትግራይ ተወላጆች አንደኛው ተቀጥቅጦ ሌላው ደግሞ ከፎቅ ተወርውሮ እንደተገደሉ ተዘግቧል። ያለው ሁኔታ ይህ በመሆኑ አቶ ሙላቱ ገመቹ፣ ዶክተር መሐሪ ረዳይና አቶ ልደቱ አያሌው አስተያየቶቻቸውን እንዲሰጡን ጋብዘናል። አቶ ሙላቱ ገመቹ ይጀምራሉ። ግጭቶቹ ቀደም ሲል እንደገለጽነው ለሀያ ስድስት ዓመት ሙሉ አብሮ የኖረ ሕዝብ በሰላም የሚኖር የነበረው በዚህ በድንበር ግጭት ነው ተብሎ ብዙ ሕዝብ ከኢትዮጵያ ሶማሌ የኦሮሞ ተወላጅ የሆኑት ወደ ሰባት መቶ የሚደርሱ ከዛ እንዲባረሩ በታጣቂዎች መደረጉ ከዛም እያለ በኦሮሞና በሶማሌ መካከል አሁንም ያልበረደ ሁለቱ ሕዝቦች ጎሳን ለይቶ ልዩነትን ፈጥሮ ያደረጉትና መነሻ የሆነ ነገር ሳይሆን ቀደም ሲል እንደምናምነው ለፖለቲካ ፍጆታ ተብሎ ስልት ተጨምሮበት ሲደረግ ቆይቷል። ይህ ብቻም አይደለም። በትግራይና በአማራ መካከልም፣ እንደዚሁም በአፋርና በአማራ መካከል፣ እንደዚሁም በኦሮሚያና በደቡብ አካባቢ ባሉት ድንበር ላይ ያሉት ሁሉ የፓርቲውና መንግስት ካድሬዎች በሚቀሰቅሱት ሁናቴዎች ሰዎችን ሁሉ ለችግር ለግጭት ሲዛርጉት ቆይቷል። ለማስረጃም ያህል ይህ ነገር በህዝብ መሀል ሀገርን በሰላሌ አካባቢ ሆን ተብሎ ግጭት እንዲፈጠር የኦነግን ባንዲራና ትጥቅን ይዞ የተገኙት ሰዎችና ለዚህ መነሻ እንዲሆኑ ያደረጉት እንደዚሁም በመቱ አካባቢ በወለጋም በኩልን እነዚህ ነገሮች ለትንኮሳ ያን ሲደረግ እንደቆየ ከአሁን በፊት የምናውቀው ጉዳይ ነው። ኢትዮጵያ ህዝብ እንደ ህዝብ ብሔር ለብሔር ለይቶ እስካሁን ድረስ ለግጭት የደረሰበት ጊዜ የለም። ኦሮሞ እንደ ኦሮሞነቱ አማራን በመጥላት በአማራ ላይ የዘመተበት አማራን ኦሮሞን ጠልቶ በኦሮሞ ላይ የዘመተበት ትግራይም በአማራ ላይ አማራ በመሆኑ የዘመተበት ወይም አማራው በትግራይ ላይ የዘመተበት ጊዜ የለም። ይሄ አሁን ስርዓቱን የሚያራምዱ ገዢዎች በየአካባቢው አሁን በትክክል ለመምራት ችግር ስለሆነ እንደ ስልት የሚጠቀሙበት ነገር ሆኖ ነው የምናገኘው። በእኛ በኩል እሺ፣ አቶ ልደቱ እንግዲህ የግጭትን ስፋት በተመለከተ አሁን አቶ እናቱ በደንብ ገልጸውታል። በጣም መጠነ ሰፊ ግጭት ነው። እንግዲህ ጥይት በማይጮህባቸውና ዜጎች በማይሞቱበትም አካባቢ ሰላም አለ ማለት አይቻልም። ህዝቡ ልብ ውስጥ ስሜት ውስጥ ያለው ጭንቀት ነው፣ ሽብር ነው፣ በጣም ከፍተኛ የሆነ ውጥረት ነው ያለው እና በአጠቃላይ በአገሪቱ አሁን ጤናማ ሁኔታ የለም። መሰረታዊ የሆነ መፍትሄ ካልተሰጠው ይሄ ጉዳይ እየተባባሰ ሊቀጥል እንደሚችል እየታየ ነው። እንግዲህ ምናልባት የምንለየው ምክንያቱ ላይ ነው። በእኔ እምነት ይሄ ችግር አሁን አቶ ሙላቱ እንዳሉት ህዝብ ለህዝብ አማራ ከትግራይ፣ አማራ ከኦሮሞ፣ ደቡብ ከኦሮሚያ ጋራ ህዝብ ለህዝብ ሚና ለይቶ ግጭት ውስጥ የሚገባበት ሁኔታ ቀደም ሲል አልነበረም። ያው በግጦሽ በውሃ በተለይም ደግሞ ይሄ ከብት አርቢ ህብረተሰብ ባለበት አካባቢ ግጭቶች ድሮም የነበሩ ናቸው፣ አሁንም ያሉ ናቸው። እንደዚህ አይነት ፖለቲካዊ ይዘት ያለው ሰፊ የሆነ የህብረተሰብ ክፍል የሚሳተፍበት ግጭት ግን በሀገራችን ታሪክ በዚህ መጠንና ስፋት አይተናናቅም። አሁን ነው እያየን ያለ ነው እና ለዚህ ምክንያቱ የሚመስለኝ ነውም ብዬ የማምነው አንደኛ ይሄ ስርአቱ እየተከተለው ያለው ይሄ ብሄር ተኮር ፖለቲካ ይሄ መንግስት ከመጣ ጊዜ ጀምሮ ፓርቲዎች የሚደራጁት በብሔረሰባዊ ማንነት ነው። ህገ መንግስቱ በዋናነት ትኩረት የሰጠው ለብሔረሰባዊ ማንነት ነው። የአንድነትና የዜግነት ጉዳይ ተረስቷል። አገሪቱ ራሷ የተደራጀችው ብሄር ተኮር በሆነ የፌዴራል ሲስተም ነው። ላለፉት ሀያ አምስት ሀያ ስድስት ዓመታትም ደግሞ በየአቅጣጫው በተለይም ከመንግስት መገናኛ ብዙሀን እና ከአጠቃላይ ከሀገሪቱ ካድሬዎች ስንሰማው የነበረው ብሔር ተኮር ቅስቀሳ ነው። ስለዚህ የአንድነት ጉዳይ የዜግነት ጉዳይ ቦታ ስላልተሰጠው፣ ወይም ቦታ እንዳይኖረው ስለተደረገ ህዝቡ ሀገራዊ ማንነቱ ላይ አንድ የሚያደርገው ነገር ላይ ትኩረት እንዳያደርግ ተደርጎ የመጣ ግጭት ነው። እና ከአጠቃላይ ከስርአቱ አስተሳሰብ፣ ከአጠቃላይ በስርአቱ ውስጥ ካሉት ህጎችና ፖሊሲዎች፣ ከፌዴራል አደረጃጀቱ የመነጨ ነው። እና ለእኔ በእነ ዋለል መኮንን ሲቀነቀነ የነበረው የብሔር ፖለቲካ ጉዳይ ሄዶ ሄዶ መጨረሻው ይሄ እንደሆነ የታየበት ወቅት ላይ ነው የደረስነው። የቡድን መብቶች መከበር ዜጎች በቋንቋቸው እንዲናገሩ፣ በቋንቋቸው እንዲዳኙ፣ አካባቢያቸውን እንዲያስተዳድሩ ያስገኘው ውጤት እንደተጠበቀ ሆነው አንድ ሀገር ላይ ብሔር ተኮር የሆነ ፖለቲካ ከመጠን በላይ ተለጥጦ ተግባር ላይ ሲውል ግን ሊመጣ የሚችለው ውጤት ወደ ውጭት የሚወስድ መሆኑን የኢትዮጵያ ተጨባጭ ሁኔታ የሚያሳይበት ወቅት ላይ ነው የደረሱ ነው ብዬ ነው የማምነው። አሁን እንግዲህ ወደ ዶክተር መሐሪ ከመሄደ በፊት አቶ ልደቱ የእነዋለልኝ መኮንን አንስተዋል። እንግዲህ እነዋለልኝና ና ሌላ ተማሪዎች ያኔ ይህንን ጥያቄ ሲያነሱ የነበረውን ከፍተኛ ጭቆና መሰረት በማድረግ ነው። በተለይም በኦሮሚያ የነበረውን ያኔ የኦሮሞ ክፍለ ሀገር አሁን ኦሮሚያ በራሳቸው መሬት በራሳቸው ግዛት ጭሰኛ ሆነው ይሰቃዩ በነበረበት ጊዜ ያንን መሰረት በማድረግ ነው። የራሳቸውን ብሄር በማሰብም አልነበረም ዋናው እንደ ዋና ጥያቄ አድርገው ያነሱት የነበረ የኦሮሞ ህዝብ የነበረበትን ጭቆና ነው እና ከኦሮሞ ህዝብ ተነስተው በአጠቃላይ ደግሞ በብሄር ብሄረሰብ የነበረውን ጭቆና መሰረት በማድረግ ነበረ። እነሱ ደግሞ ይሄን ሲያነሱ ራሳቸውን አስተዳድረው እኩልነታቸው ከተከበረ የበለጠ መቀራረብና አንድነት ይመጣል ከሚል ነበር ያኔ የጀመሩት እና ይህንን መሰረት በማድረግ እንድንወያይ ብዬ ነው። ግጭቶች አሁንም በስፋትም በኢንቴንሲቲ በቁጥራቸውም እየተደጋገሙ በአጭር በአጭር ጊዜ እየመጡ የክልል የጸጥታ ኃይላትም ከአቅማቸው በላይ የሆነ ፌዴራል ፖሊስ እየገባ አንዳንድ የክልል የጸጥታ ኃይሎችም የግጭቱ አካል እየሆኑ የመፍትሄው አካል ሳይሆን የግጭቱ የማባባስ እርምጃም እየወሰዱ ስለዚህ፣ ፌዴራል መንግስቱ ፌዴራል ፖሊስ እየገባ ጋብ ሲሉ ነበር። በሂደት ደግሞ ፌዴራል ፖሊስ ከሚችለው በላይ እየሆነ ሄደው እንደገና መከላከያም የመፍትሄው አካል እንዲሆን እየተደረገ የሄደበት ሁኔታ አለ። እስካሁን ሄደናል። በሂደት እኔ ስጋቴ የዓለም አቀፍ ሰላም ማስከበር ኃይል በመሀከል የሚገባበት ሁኔታ እንዳይፈጠር ነው። ምሰጋው አሁን በቅርቡ በምዕራብ ሐረርጌ እየሰማ ነው ያለ ነው። ዘግናኝ ነገር ገድለውም እስከ መቅበር ድረስ የመሄድ ሁኔታ እየተፈጠረ ያለ ነገር በጣም አስፈሪ ነው። ሌሎች አካባቢዎች ነበር ይሄ የምንሰማው። ደቡብ ሱዳን አካባቢ የምንሰማው ነበር። መጠሪያ ላይ ያለ የሚገደልበት አጋሻው እንዳይታወቅም የሚቀበርበት፣ ሩዋንዳም በኮሶቦም የምንሰማው ነበር። ግን አሁን እኛ ጋር ደርሷል እና ጉዳዩ በጣም አሳሳቢ ነው። አስደንጋጭ ነው። አሳዛኝም ነው። እንግዲህ ወደ መንስኤው ምንድን ነው ወደሚለው እንግዲህ አቶ ልደቱ የመካኩት ነገር አለ ብሄር ተኮር አደረጃጀት የፈጠረው ነው የሚለው ነገር አለ በአንድ በኩል፣ በሌላ በኩል ብሄር ተኮር አደረጃጀቱ የመጣበት የራሱ ምክንያት አለ። ከአደረጃጀቱ ይልቅ እንደሚመስለኝ አመለካከቱ ነው ችግር የሆነው እንጂ ሕገ መንግሥቱ በዛ መልክ የተቀረጸበት ምክንያት የሩቁን ታሪክ ትተን ኢህአዴግ አዲስ አበባ ሲገባ የብሔር ጥያቄ ያነሱና ነጥቅ ያነገቡ ከአስር በላይ የሆነ ድርጅቶች የነበሩበትና በቋንቋችንና በአካባቢያችን ፍትሕ አጣናል፣ ትምህርት አጣናል፣ ባህላችን ሀይማኖታችን ወደ ጥግ የተገፈነው ነው። በገቢ እና የእኩልነት ጥበቃ አልተደረገልንም። ራሳችን በራሳችን ማስተዳደር አልቻልም እያሉ የተነሱበት ነው የነበረው እና ህገ መንግስቱ ለእንደዚህ አይነት ጥያቄዎች የግድ መልስ መስጠት ነበረበት። ሰው ባህሉን ቋንቋውን የሚያዳብርበት በቋንቋው የሚዳኝበት፣ በቋንቋው የሚማርበት ሁኔታ የመፍጠር ጉዳይ ይመስለኛል። ወደዚህ አይነት መንገድ የተሄደው ያ ሆነው በህገ መንግስቱ እንግዲህ መቶ አምስት አንቀጾች አሉት አደረጃጀቱ በዛ መንገድ ይሆን እንጂ አንድ የኢኮኖሚና የፖለቲካ ማህበረሰብ የመስቀር ግብ ይዞ ማንኛውም ኢትዮጵያዊ ከቦታ ቦታ የመዘዋወር መብቱ፣ ሀብት የማፍራት መብቱ፣ የመንቀሳቀስ መብቱ፣ ኑሮ ጎጆ የመቀለስ መብቱ የሚጠበቅበት ፌዴራል መንግስቱ ሉዓላዊ ስልጣን ሆነው ክልሎች የፌዴራል መንግስቱ አካል ሆነው እራሳቸው የሚያስተዳድሩበት ሁኔታ ነው የሚያስቀምጠው። እና በአግባቡ ብንጠቀምበት እኔ አደረጃጀቱ ላይ ችግር የለም። ችግር የሆነው ክልሎች ሉዓላዊ ስልጣን የያዙ ያህል በክልላቸው አድራጊ ፈጣሪ ሆነው እንዲሰሩ እድል ተሰጠ። ክልል የሚለው ራሱ ቋንቋው ራሱ ተገቢም አይመስለኝም። ከለለ፣ ለየ፣ አጠረ፣ ጋረደ፣ ድንበር አበጀ የሚል አይነት ነገር ነው። በእርግጥ በአንዳንድ ወገኖች አደረጃጀቱ ወደ ድሮው ክፍለ ሀገር ጠቅላ ግዛት እንመለስ የሚልም አሁን በእናንተው ሬዲዮ ባለፈው ሁለት ሳምንት በፊት ይመስለኛል አንድ ምሁር ወደ ጠቅላይ ግዛት መመለስ ነው የሚሻለው ሲሉ ሰምቻለሁ። በጠቅላይ ግዛት ጊዜ የወጡ ሊሆኑ ይችላሉ ብዬ አስባለሁ እንጂ ኢትዮጵያ ውስጥ ሆነ አሁን ስለ ጠቅላይ ግዛት ማሰብ አስቸጋሪ ነው የሚመስለኝ። በነ ልደቱ በኩል ፌዴራሊዝሙን የመቀበል ፍላጎት እንዳለ ይነገራል በየመድረኩ በኢዴፓ ግን በዚህ ረገድ ፌዴራል አደረጃጀቱን ተቀብለው የኢኮኖሚ ወይም የጂኦግራፊ ፌዴራሊዝም አይነት ነገር ነው የሚባለው በጎልተ ወጣ አይደለም። በምን መልክ ሊያደራጁ እንደሚያስቡ መድረክ ላይ ሊወጣ ጉዳዩ የተጨበጠ ውይይት ለማድረግ ያመች ነበር። ወደ አቶ ልደቱ እንሄድ። እንግዲህ አሁን ዶክተር መሀሪ ያሉት ነገር መሰረታዊ ልዩነት ነው ያለን አንደኛ የአደረጃጀት አይደለም ችግሩ ነው እያሉ ያሉት እሳቸው እኔ ዋናው ችግር እንዳውም ያደረጃጀት ነው ነው የምለው። እሳቸው ያደረጃጀት አይደለም ያስተሳሰብ ነው ነው የሚሉት። በምን መንገድ አስተሳሰብን እና አደረጃጀትን ለይቶ ማየት እንደሚቻል አይገባኝም፣ ምክንያቱም አደረጃጀቱ የአስተሳሰብ ውጤት ነው። እንደገና ደግሞ አሁን እየተፈጠሩ ያሉና እየተጠናከሩ ያሉ አስተሳሰቦች ያደረጃጀቱ ውጤት ናቸው። ሁለቱን ላይ አይቶ ማስቀመጥ የሚቻል አይመስለኝም። በኔ እምነት አሁን ዶክተርም ሲናገሩ አማራጭ እንዳላቀረብን ነው ያቀረቡት ግን ወደኋላ መለሱ ብለው በየምርጫ ዘመቻው ስናደርጋቸው የነበሩ ክርክሮችን አሁን ዩቲዩብ ላይ ማግኘት ይቻላል። በጣም ፍንትው ብሎ ሊቀርብ የሚችል አማራጭ ነው ስናቀርብ የነበረው። ያያልን ያለ ነው ምንድን ነው ኢትዮጵያ ውስጥ ያለው አጠቃላይ ሁኔታ በብሔር ብቻ እንዲገለጽ አይደለም። እንደ ማንኛውም ሀገር ብዙ የህዝብ ጥያቄዎች አሉ። እነዛ የህዝብ ጥያቄዎች ሁሉ በፌዴራል አደረጃጀታችን መልስ እንዲያገኙ ትኩረት መሰጠት አለበት። በነገራችን የፌዴራሊዝም አደረጃጀት ከመጀመሪያው በዓለም ላይ ሲጀመር የብሔር ጥያቄን ለመፍታት ተብሎ አይደለም ጥቅም ላይ ይዋል። የአስተዳደር ችግርን ለመፍታት፣ የኢኮኖሚ ችግር ለመፍታት፣ አስተዳደርን ቀልጣፋ ለማድረግ፣ ስልጣኑን ወደ ታችኛው ህብረተሰብ ክፍል ለማውረድ ተብሎ ነው። ኋላ ላይ የብሔር ጥያቄ ያላቸው አካሎች ለእነሱ ፍላጎት የሚጠቅም ሆኖ ስላገኙት እነሱም ተቀበሉት። ስለዚህ እኛ እያልን ያለነው ምንድን ነው? ኢትዮጵያ ውስጥ የሚኖረው አደረጃጀት ቢያንስ አምስት ጉዳዮችን ግምት ውስጥ ማስገባት አለበት። ይሄም መልካም ምድራዊ አቀማመጥን፣ አስተዳደራዊ አመችነትን፣ የኢኮኖሚ አመችነትን፣ የህዝቡ አብሮ የሚኖር ታሪካዊ ትስስርን እና ራሱ ብሔረሰባዊ ማንነትን። ይህን ስናደርግ ግን አንዱን መስፈርት ብቻ መዘን አውጥተን በሁሉም አካባቢ ተፈጻሚ እንዲሆን ማድረግ አስፈላጊምም አይደለም፣ አይቻልም። የሚል አስተሳሰብ ነው ያለን። ስለዚህ እንደየ አካባቢው ተጨባጭ ሁኔታ አንዳንድ አካባቢ የአስተዳደር ጉዳይ ትኩረት ሊያገኝ ይችላል። አንዳንድ አካባቢ የኢኮኖሚ ጉዳይ ትኩረት ሊያገኝ ይችላል። አንዳንድ አካባቢ ብሔረሰባዊ ማንነት ትኩረት ሊያገኝ ይችላል። አንዳንድ አካባቢ ሁለቱም፣ ሶስቱም በአንድ ላይ ጥቅም ላይ ልናውል እንችላለን። አንዳንድ አካባቢ ደግሞ እንደየ አካባቢ ተጨባጭ ሁኔታ አንዱን በተናጠል ልንወስድ እንችላለን። አሁን ዶክተር መሀሪ ሲናገሩ ከዚህ ካለው አደረጃጀት ውጭ ከብሔር አደረጃጀት ውጪ ሌላ አደረጃጀት ኢትዮጵያ ውስጥ ሊሰራ አይችልም እያሉ ነው ያሉት። ቀላል ምሳሌ ማቅረብ ይቻላል። ደቡብን መውሰድ ይቻላል። ሀምሳ አምስት ብሔረሰብ ያለበት ክልል ነው። ሀምሳ አምስት ብሔረሰብ ግን አንድ ላይ ሆኖ አንድ ክልላዊ መዋቅር መስርቷል። አሁን እኮ ኢትዮጵያ ውስጥ ዜግነት የሚባል ነገር እኮ የለም። ሕገ መንግስቱ የዜግነትን ጉዳይ ትኩረት አልሰጠም። የሀገሪቱ ባለቤት ሊሆኑ የተደረጉት ብሔር ብሔረሰቦች ናቸው፣ ቡድኖች ናቸው። አሁን አዳመች ክብት አድርግልኝና እስቲ በኢትዮጵያ አሁን ስለ ግጭቱ ሲነገር ቢወራውን ነገር ምን ስማ፣ አንድ ተማሪ አዲግራት ቢሞት፣ ጎንደር ቢሞት፣ ሀረር ቢሞት እኮ አንድ ኢትዮጵያዊ ተማሪ ሞተ ተብሎ እኳ አይነገር። እንዳይደበላለቅብን ወደ ተማሪዎቹ ስለምንሄድ አሁን በዛ አጠራ አርገው ይቅ አደረጃጀቱ ዜግነትን የረሳ አንድነትን የረሳ ብሔረሰባዊ ነት፣ ማንነት ላይ ብቻ የተንጠለጠለና ያተኮረ በመሆኑ ነው ወደዚህ ችግር የወሰደን፣ ነው መሰረታዊ ሀሳቡ። እሺ አቶ ሙላቱ፣ እኔ እንግዲህ እንደማስበውና እንደሚገምተው ከሆነ ፌዴራላዊ አስተዳደር ወይም ስርአት ለኢትዮጵያ ይሄን ሁሉ የጎሳን ግጭት አስከተለ፣ ችግሮችን ሁሉ አመጣ፣ ለዚህ ሁሉ ሁለት ሰዎች ወይም ሁለት ከሁለት በላይ የሆኑ ሰዎች ግጭት ሲፈጥሩ የብሄር ጉዳይ ነው፣ የጎሳ ጉዳይ ነው ብለን የምንወስድ ከሆነ የት መንደርስም። ፌደራላዊ አስተዳደር ለኢትዮጵያ የመጣበት ታሪካዊ አመጣት ስላለው ቅድም በብዙ መልኩ በዶክተር መሀሪ የተተነተነ ስለሆነ ጊዜ ላለማጥፋት ወደ እዚያ አልሄድም። ነገር ግን ፌዴራሊዝም መጀመሪያ በህገ መንግስቱ ተቆርጾ ህገ መንግስቱ ሲወሰድ ለዚህ ሀገር ተስማሚ ሆኖው ነው ያለው። ነገር ግን አሁን ያለው ገዢው ፓርቲና መንግስት ይህንን ህገ መንግስቱን በትክክል ለመተርጎም ባለመቻል ጥያቄዎቹ እየከተሉ ከጊዜ ወደ ጊዜ ችግሮቹ ሌላ ችግርን እየወለደ አሁን መያዣና መጨበጫ ወደ ማጣት ያደረሰ ሂደት ነው። ዜጎች ፌዴራላዊ ሆኖም በህገ መንግስቱ ውስጥ አንቀጽ ሰላሳ ሁለት አንድ እንኳን ኢትዮጵያዊ ማንም ከውጪ ኢትዮጵያ ውስጥ ለመኖር የተፈቀደለት ሰው ሀብት የማፍራት እና የትም መኖር የሚፈቅድ ህገ መንግስት ያለው ስለዚህ ዜጎች በብሔር ቢለያዩም ቤት ቦታ ሆኖ አንድ አማራ ኦሮሞ ውስጥ በሚኖርበት ጊዜ ኦሮሞውን፣ ቋንቋውን፣ ባህሉን አክብሮ አብሮ መኖር ይችላል። እንደ ማንኛውም ኦሮሞ መብቱ እንደ አንድ ኦሮሞ ተጠብቆለት መኖር የሚችል ስርአት ነው ያለን። አንድ ኦሮሞ ትግራይ ውስጥ በሚሄድበት ጊዜ እዛ የትግራይን ባህሉንም ቋንቋውንም ሁሉ አክብሮ ትግራይ ክልል ውስጥ መኖር ይችላል። እኔ ኦሮምኛ ካልመጣልኝ እንደ ኦሮሞ ባህሌ እዚህ ካልተጠበቀልኝ ብሎ ቡራ ካራዩ የሚልበት ስርዓት አይደለም። አሁን ለምሳሌ እንደ ቅማንት አማራ ውስጥ ይህ አይደንቲቲው ፈልጎ ነው አማራ ውስጥ ልዩነትን ሁሉ ፈጥሮ ባለፈው ጊዜ ችግር የነበረው የእያንዳንዱን አይደንቲቲ ከተጠበቀ እኔ በኦሮሞነቴ የሚጠብቅልኝም ኢትዮጵያ ነው። የሚፈልጉ ኦሮሞነትን ጥለ ኢትዮጵያ ሁን የሚባለው ነገር ይሄ ነው። ቀደም ብሎም ሲያለያይ የነበረው አማራነቱን አክብሬ ለት ኦሮሞነቴ አክብሮልኝ አብረን ስንኖር የዛን ጊዜ በኢትዮጵያዊነት ይቆራለሁ። ስለዚህ ይሄንን አምኖ የመቀበል ጉዳይ ሊኖር ይገባል። አሁን ለተከሰተው ችግር ዋነኛው ምስል የሆነው ፌዴራሊዝም በህገ መንግስቱ ይመስልና በአስተዳደሩ በማንኛውም ረገድ ደግሞ አህዳዊ የሆነበት ሁሉም ከአንድ ሴንትራል የሚፈልቅ የተማከለ አስተዳደር በመሆኑ ችግር እየተፈጠረ በኢትዮጵያ ውስጥ በሀገሪቷ ውስጥ በማንኛውም ስፍራ የሚኖሩ ሀብት ማፍራት ህገ መንግስቱን ጠብቆ የመኖር እነዚህ እነዚህ ሁሉ የተፈረካከሱ ነው የመጡት። ምክንያቱም ዋስትና ጠፋ። ይህንን ህገ መንግስት የሚጠብቅ አካል ጠፋ። ህገ መንግስቱን የሚያከብር ባለመኖሩ ፌዴራላዊ አስተዳደሩንም ወደ ጎሳ ግጭት እየለወጠው መጣ። ይሄ ነው ችግር የፈጠረው በሀገሪቷ ውስጥ። እሺ አሁን እንግዲህ ወደ በተማሪዎቹ አካባቢ ስላየነው ሁኔታ እንመለስና አቶ ልደቱ ቅድም ጠቀስ አድርገውታል። እንደውም መረጃ አይገኝም ነበር፣ ኢንፎርሜሽን አይገኝም ነበር። በተማሪዎች ላይ ይደርስ የነበረውን አንዳንድ ቦታም ለመደባበቅ ይሞከር ነበረ። ቅድም ጠቀስ ያደረጋችሁት ይሄ የጸጥታ ኃይሎችም የመንግስት ባለስልጣናትም ያሉበት የሚመስለው ነገር አይወራም። እንዲያውም በመጀመሪያ ደረጃ በሰፊው የተወራው በአድግራት የተፈጸመውን ግድያ ነው። በአድግራት አንድ ተማሪ መገደሉ ተገለጸ። የምዕራብ ጎጃም ልጅ ይመስለኛል። ከዛ በኋላ እንግዲህ በሌላ ሌላ ዩኒቨርሲቲዎችም ችግር ተፈጥሯል የሚለው ወሬ ተያይዞ መጣ። የኦሮሚያም እንደዚሁ በኦሮሚያ በትግራይ ተማሪዎች ላይ የተፈጸመው። ለምሳሌ ከኦሮሚያ በኋላ ሰፊ ችግር የነበረው እንዳውም ወልዲያ ነው። ስለ ወልዲያ ምንም አልተወራም። ለዚህም ነው አውቀን እንድንወያይበትና አውቀን ለማቆም የምንችልበትን ሁኔታ እንድንፈጥር ነው የማነሳ ያሉት ይሄን ጥያቄ እኛ። በኢትዮጵያ ታሪክ በተማሪዎች መካከል እንዲህ እስከ መገዳደል ድረስ፣ እንዳውም ከፎቅ እስከ መወርወር፣ ቀጥቅጦ እስከ መግደል ድረስ ተማሪዎችን ያልተለመደ ነው ይሄ። ምን አመጣው ነው እንግዲህ ዋናው ነገር እኛ የምናውቀው የኢትዮጵያ ተማሪዎች ታሪክ ለራሳቸው ብሔር ሳይሆን እንደውም ዋለልኝ መኮንን በአማራ ብሔር ነው። ያኔ እንግዲህ የአማራ ገዢ መደብ የነበረበት ጊዜ ነው። ግን በኦሮሞ ሕዝብ ላይ ይደርስ የነበረውን ጭቆና መሰረት በማድረግ መሬት ላራሹ እያሉ ብሔር ብሔረሰቦች ራሳቸውን ያስተዳድሩ እያሉ ሕይወታቸውን የሰጡበት ሁኔታ ነው ያለው። የኢትዮጵያ ተማሪዎች ዩኒቨርሲቲም ሆኑ የሁለተኛ ደረጃ ተማሪዎች ከዳር እስከ ዳር በሀገሪቱ ለውጥ ለማምጣት ያለውን ገዢ መደብ አብረው መታገል እንጂ እርስ በራሳቸው ሲገዳደሉ ሰምተንም አይተንም አናቅም። በዚህ ላይ እንግዲህ ያላችሁን አስተያየት ብትገልጹልን፣ ወደ ዶክተር መሐሪ ልመለስ። እሺ፣ አመሰግናለሁ። ይሄ እንግዲህ የተማሪዎቹ ጉዳይ ቅድም ከአቶ ልደቱ ጋር የምስማማው ነገር ላለፉት ሀያ ስድስት ዓመታት እዚህ ሀገር ልዩነት ነው ሲሰበክ የኖረው። የጋራ ታሪክ የሌለን ይመስል የሚለያዩን ነገሮች የተዛባ የታሪካችን ግንኙነት ነበር ጎልቶ ሲወጣ የነበረው። ኢትዮጵያ የብሔር ብሔረሰቦች ስብስብ ናት አይነት ነገር ነው። ስብስብ ድምር ማለት ምንም ግንኙነት የሌለው የተሰበሰበ ማለት ነው። ግን ከዛ በላይ ነው። ለእኔ ኢትዮጵያ ውህደት ነው። አግሪጌሽን አማልጋቤሽን ሳይሆን ኢንቴግሬሽን ነው። ኢትዮጵያ ግን የነበረው ቅኝት ላለፉት ሀያ ምናምን አመታት እሱም ነው እንደ አንድ ድክመት የምለው፣ ና አመለካከት ስር ነው የምትለው አቶ ልደቱ አደረጃጀት ነው እያሉ ነው። እዛ ላይ ያለው ልዩነት እንደተጠበቀ ሆነው ግን የሚያስማማን ነገር ልዩነታችን ላይ ነው ኢንቨስት ስናደረግ የነበረው እና እነዚህ ተማሪዎች ደግሞ የዛ ውጤት ናቸው። አሁን ዩኒቨርሲቲ የደረሱት ኦልሞስት በዚህ ስርአት የመጡ ናቸው። ሁለተኛ እንግዲህ የትምህርት ጥራቱም ችግር አለበት። ምክንያታዊ ማህበረሰብ፣ ጠያቂ ማህበረሰብ፣ ተጠራጣሪ ማህበረሰብ፣ ሁሉም ነገር ኦር ግራንትድ የማይወስድ እንዳለ፣ እንደ ወረደ የማይቀበል ማህበረሰብ መፍጠር አልተቻለም። በዩኒቨርሲቲ ደረጃ አንዳንዴ ተማሪዎችም ላይ አይታዘንም። በምሁሩ ደረጃ ቁጥሩ የማይናቅ የተማረም ተምሮ የጨረሰም ሳይቀር ያ አይነት ምክንያታዊ አለመሆን ሰው በሰውነቱ ክብር ሊገባው፣ ሕይወቱ አካሉ ሊጠበቅ እንደሚገባ ያለ መቁጠር አዝማሚያዎች እየመጡ ነው። ምክንያቱም ከውስጥም ስለ ልዩነታችን ነበር የሚሰበከው። ይሄ የፌስቡክ ዓለም ደግሞ ማን እንደሚረጨው የማይታወቅ ሁኔታውን የሚያባብስ ሁኔታ ደግሞ ይፈጠራል። አሁን ግጭቶች ሲፈጠሩ ግጭቱን ከዋላ የሆነው የሚያካሂዱት ወጣቶች ናቸው። ስብሰባ ላይ ተቀምጠው የሚሳሳሙት የሚተቃቀፉት አዛውንቶች ናቸው፣ የሀገር ሽማግሌዎችና የሃይማኖት መሪዎች ናቸው። ወጣቱ ይሄ ውይይት ስለመከታተሉም እነዚህ የሀገር ሽማግሌዎች ይቀበላቸው አይቀበላቸውም አይታወቅም። ስለዚህ ችግሩ ከዋላ አንድ አካል ነው ለችግሩ መፍትሄ ተደርጎ የሚሰበሰበው እና ውይይት የሚያካሄደው ደግሞ ሌላ አካል ነው ሚስማች አለመገጣጠም ነገር ይታያል በአዛውንቶች ደረጃ በሃይማኖት አባቶች ደረጃ እንዲሆን የምነሳው ነገር እኔ በእነሱ አብረን ኖረናል ተጋብተናል ተዋልደናል እና እንዴት እርስ በርስ እንጠፋፋለን አይነት ነገር ነው ባዛውንቶችና በሃይማኖት መሪዎች እንደዚህ ሲባል ብዙም ላይ ገርም ይችላል በቂ ሊሆን ይችላል በዛ ደረጃ በፖለቲካ መሪዎች ደረጃም ግን የሚደገመው ይሄ ነው ተጋብተናል አብረን ኖረናል ዋልደናል ነው ያልተጋባኸው ሰውስ ሰው በሰውነቱ ክብር የለውም ወይ መብቶ አይደለም ወይ በህይወት መኖር የማታውቀው ሰው ቢሆን መብት አለው እና ከዛ በላይ ሊታይ ይገባል የመርህ ጉዳይ ነው ሰው በሰውነቱ ክብር ይገባዋል። አይጋባም ከኔ ጋ አብሮም ባይኖር ከኔ ጋ ተብሎ በዛ ቅኝት ብዙ አልተገፋበትም። እሺ አቶ ልደቱ እሺ። በቅድሚያ ምናልባት አሁን አዳነች ለዋለልኝ ስትናገሪ ዋለልኝ ዘመን የአማራ ገዢ ነበረው የነበረው ብለሻል። እሱ ትንሽ መስተካከል ያለበት ይመስለኛል። ገዢ መደቦች ነበሩ። እነዛ ገዢ መደቦች ግን የትግራይን ተወላጆች በገዢ መደብ ውስጥ ነበሩ የኦሮሞም የደቡብ ተወላጆች ነበሩ። በቁጥር የአማራው አባላት በርከት ሊሉ ይችላሉ። ስለዚህ ወጥ የሆነ የአማራ ገዥ መደብ ነበረ ብዬ አላምን። ምክንያቱም ጭቆናውም ደግሞ የሚለይ ሳይሆን የአማራ ንግስት ደግሞ ይቸቁን ነበር እና አማራ እንደ ሕዝብ ገዥ መደብ ስላልነበረ ትንሽ እሱን ማስተካከል ተገቢ ይመስለኛል። እዚች ላይ በዛን ጊዜ የነበረው የአማራ ገዥ መደብ የሚለው እንግዲህ የተለያየ አመለካከት ሊኖር ይችላል። ግን ዋናው በዛን ጊዜ የአማራ ገዥ መደብ ስለነበረ መላ የአማራ ሕዝብ ተጠቀመ የሚል ማንም አልነበረም። ለይተው ተማሪዎችም ሆኑ በዛን ጊዜ የታገሉት ጭቁን የአማራ ህዝብን የአማራ ገዢ መደብን ለይተው ነበር የሚያቀርቡት። ዞሮ ዞሮ በአገዛዝ ደረጃ አማራ የሚባል ህዝብ ብቻውን ገዢ የነበረበት ወቅት የለም ነው። ለጊዜው እንቶና ወደ ዋናው እንትናችን እንሂድ፣ ወደ ሌላ እንዳያስኬደን ብዬ ነው። ጥሩ ነው። ሴንሲቲቭ ስለሆነ መሰረታዊ ፖለቲካ ጉዳይ ስለሆነ ራሱን የቻለ ውይይት ልናካሄድበት እንችላለን። እንግዲህ በዚህ አሁን በዛ ላይ በዚህ ላይነት ነው አሁን በዚህ በዩኒቨርሲቲዎቹ አካባቢ የምናየው ነገር እጅግ ዘግናኝ ነው፣ አሳሳቢ ነው፣ አሳዛኝ ነው። ነገር ግን ቅድም ስንወያይበት ከነበረው ጋር ተያይዞ የሚታይ ነው። ቀደም ባሉት ዓመታት ሆን አዳኖች ስት እንደነበረው የኢትዮጵያ ተማሪዎች ትግል የሚያደርጉት ከስርዓቱ ጋር ነበር፣ እርስ በርስ አልነበረም። እስካሁን ድረስ አሁን ለምን እርስ በርስ ሆነ የሚለው ጥያቄ መጠየቅ አለብን። እኔ እነዚህ ተማሪዎች ይሄን ሊያደርጉ የግድ ነው፣ ምክንያቱም ይሄን እንዲያደርጉ ነው ሲኮተኮቱ ያደጉት። ሲነገራቸው ይኖረው ስለ ልዩነት፣ ስለ ብሔረሰባዊ ማንነት ብቻ ነው። ስለ ኢትዮጵያዊነትና ስለ ጋራ ጉዳያቸው ሲነገራቸው አይደለም። ስለዚህ ይሄ አሁን የመጣው ሁኔታ በዩኒቨርሲቲ ተማሪዎች የስርዓቱን መሰረታዊ ችግር የሚያሳይ ነው። ምን ያህል ችግሩ ሲስተሚክ እንደሆነ መዋቅራዊ እንደሆነ ዋናው ማሳያ አሁን በተማሪዎቹ ዙሪያ ያለው ችግር ነው። ቅድም እንዳልኩት አንድ ተማሪ ሲሞት አንድ ኢትዮጵያዊ ዜጋ የሆነ ተማሪ ሞተ አለ አንድ ትግሬ ሞተ፣ አንድ አማራ ሞተ፣ አንድ ኦሮሞ ሞተ ነው ሞ ዜግነት ተረስቷል። ኢትዮጵያዊነት ተረስቷል። ይሄን ስል ብሔረሰባዊ ማንነት ኢትዮጵያ ውስጥ መከበር የለበትም እያልኩ አይደለሁም። ወይም አንድ ሰው ትግሬነቱን፣ ኦሮሞነቱን ወይም አማራነቱን ትቶ ኢትዮጵያዊ ይሁን አላልኩም። ማንም ሰው ብሔረሰባዊ ማንነቱ ሊከበርለት ይገባል። ቋንቋው ሊከበርለት፣ ባህሉ ሊከበርለት ይገባል። የባህል ሶቨርኒቲ ኢትዮጵያ ውስጥ መኖር አለበት። ግን ደግሞ በአንጻሩ የፖለቲካ ዩኒቲ፣ የፖለቲካ አንድነት መኖር አለበት። ሚዛኑ መጠበቅ አለበት። ሕገ መንግስቱም የብሔረሰቦችን መብት ለማክበር ያስቀመጣቸው ብዙዎች ድንጋጌዎች ተገቢ ናቸው። በዛው መጠን ግን የሀገር አንድነትን የህዝብ አንድነትን ጉዳይ ቦታ አልሰጠውም ነው የእኔ ክርክር። እኔ እያልኩ ያለሁት አይደለም ቀርቶ ፌዴራላዊና አህዳዊ ስርዓት ያላቸው የተለያዩ የዓለም ሀገሮች የብሔረሰብ መብትን የሚያከብሩ አሉ፣ የቡድን መብትን የሚያከብሩ አሉ። አደረጃጀታችን የግድ ይህን መብት ለማክበር የግድ በብሔረሰብ መደራጀት የለብን የፌዴራላዊ አደረጃጀቱ ውስጥ፣ የፓርቲዎቹም አደረጃጀት ውስጥ የጠፋው ነገር የኢትዮጵያ አንድነት የዜጎች ጉዳይ ተረስቷል። ብሔረሰባዊ ማንነት ነው ገዢ አስተሳሰብ እንዲሆን የተደረገው። ስለዚህ በተለያዩ ዩኒቨርሲቲዎች አሁን የምናየው ብሔረሰብ ተኮር የሆነ ግጭት የዛ ውጤት ነው። ችግሩ የአፈጻጸም ቢሆን ኖሮ እስካሁን ድረስ ይፈታ ነበረ። ከዛ ጊዜያችን መስጣት ከተፈለገ እያለቀ ነው። ጊዜያችን መለስ ብሎ ህጎቹን መዳሰስ ፌዴራሊዝም አደረጃጀቱን መመርመር ያስፈልጋል ባይ ነኝ በኔ በኩል። እሺ አቶ ሙላቱ በአጭሩ ተማሪዎቹ መካከል ይሄ ግጭት የሚፈጠረው ለምንድን ነው? ምን ስለሆነ ነው ብሔር ለብሔር ለይቶ የሚጋጩት የሚለው፣ እኔ ምክንያታዊ ነው እንጂ የኦሮሞ ተማሪ በአጠቃላይ በትግራይ ተማሪ ላይ፣ የአማራ ተማሪ በኦሮሞ ተማሪ ላይ ዓላማ አድርጎ ተነስቶ ያደረገው ነገር አይደለም ይሄ። በአጠቃላይ ፖለቲካ ውስጥ በሚካሄደው ህብረተሰቡ በጠቅላላው ዲሳቲስፋይድ ነው አሁን ባለው መንግስት፣ ሊመራን አይችልም የስርአት ለውጥ ያስፈልጋል እየተባለ በየቦታው የሚጠየቁ ጥያቄዎች የመብት ጥያቄዎች አሉ። ተማሪው ደግሞ የህብረተሰቡ አካል ነው። እንግዲህ በተማሪው መሀል ደግሞ አሁን ያለውን ስርአት ለማራመድ የሚፈልግ ካድሬ በየቦታው በየትምህርት ቤቱ ውስጥ አለ። ይህ ትንኮሳዎች በየቦታው ትግሬውን እንዲያደረገ አማራውን እንዲያደረገ ኦሮሞውን እንዲያደረገ ተብሎ ልዩነት እንዲፈጠር ይሰበካል። እዛ ውስጥ ከዚህ ምን ይጠቀማል? አትሊስት ህዝብ የጠየቃቸውን ጥያቄዎች፣ የስርዓት ለውጥ ጥያቄዎች፣ እነዚህ ጊዜውን ለማራዘም የሚጠቀሙበት ስልት ነው። ሁኔታዎችን ወደ ግጭት እንዲፈጠሩ ያደረጉት የተወሰኑ ናቸው እንጂ እንዳለ እኔ ብሔር ላይ ተመሰርቶ በጠቅላላው የአማራ ልጅ የትግራይ ልጅ ጠልቶ ያደረገ ነገር አይደለም። ወይም የትግራይ ልጅ የአማራውን ልጅ አማራ በመሆኑ ጠልቶት ያደረጉት አይነት ሳይሆን ተማሪዎች ራሳቸው የህብረተሰቡ አካል ናቸው፣ ሁለተኛ ልጆች ናቸው። በጊዜው በሁኔታው ነገሮችን አሰላስሎ ለማሳለፍ ባለመቻል እነዚህ ነገሮች ሊፈጠሩ ይችላሉ። እነዚህ የተፈጠሩትን ደግሞ እንደ ምክንያት አድርገን ብሔር ብሔረሰቦች ግጭት አለ፣ በየዩኒቨርሲቲዎች ገብተዋል፣ እንደዚህ ሆነዋል ብለን የምንናገርበት ደረጃ አይመስለኝም። በአንድ ብሔረሰብ ውስጥ ሆኖ ግጭት እንዲፈጠር እየተደረገ ነው የምናያቸው ናቸው ሁኔታዎች። የስርዓት ለውጥ እንዲመጣ የሚፈልጉና በማይፈልጉ በትምህርት ቤቶች ማዕከል ያሉ ናቸው። እሺ ምናልባት አንድ ነገር አቶ ልደቱ በተናገሩት ላይ በጣም አሳጥረው ብሄር ተኮር የተባለው ነገር ትንሽ እኮ ማየት የሚያስፈልግ ይመስለኛል። በየብሄሩ አደን ለማከላለል እኮ ቅድም የደቡብ ጠቅሷል። የተለያዩ ብሄር ብሄረሰቦች አንድ ክልል ውስጥ የገቡበት ቤኒሻንጉልም ቢሆን እንደዚሁ የተለያዩ ብሄር ብሄረሰቦች፣ ጋምቤላም ቢሆን የተለያዩ ብሄር ብሄረሰቦች፣ አማራ ክልልም ቢሆን አገው፣ አማርኛ ተናጋሪው፣ ኦሮሞ አሁን ደግሞ የቅማንት አከላለል ሊመጣ ነው። ትግራይም ቢሆን ሳሆ አለ፣ ኩናማ አለ፣ ትግርኛ ተናጋሪ አለ። የተወሰኑ ክልሎች ናቸው አንድ ብሄር አንድ ክልል የሆኑበት እንጂ ህብረ ብሔራዊ መሆኑም ልብ ማለት ይገባል። በእርግጥ ሰፊ ውይይት ይፈልጋል። የጉዳይ ሬዲዮ ላይ ይሆን ይችላል እንደዚህ። ግን እሱም እንደ ፉትኖት መያዝ አለበት። ከኮር ብቻ አይደለም አደረጃጀቱ። እሺ ዶክተር መሀሪ ረዳኢ፣ አቶ ሙላቱ ገመቹ፣ አቶ ልደቱ አያሌው ለሰጣችሁን ሰፊ ማብራሪያ በጣም እናመሰግናለን።